ፊሊፕ ሞሪስ ኢንተርናሽናል በድርቅ ለተጎዱ ወገኖች እርዳታ የሚውል ከአስር ሚሊዮን ብር በላይ የገንዘብ ድጋፍ ለኢትዮጵያ ቀይ መስቀል ማህበር አበረከተ። የማህበሩ መሪዎች ገንዘቡ ለታለመለት ተግባር እንደሚውል አረጋግጠዋል። የኢትዮጵያ ቀይ መስቀል ማህበር በድርቁ ከተጎዱት ኢትዮጵያውያን መካከል አስር በመቶ ለሚሆኑቱ የዕለት እርዳታ ለማድረስ አቅዷል። መለስካቸው አማሃ ነው። ዝርዝር ነው ይላከልን ፊሊፕ ሞሪስ ኢንተርናሽናል የሰጠውን ድጋፍ ለኢትዮጵያ ቀይ መስቀል ማህበር ያበረከቱት የድርጅቱ የምስራቅ አውሮፓ የመካከለኛው ምስራቅና የአፍሪካ ኮርፖሬት ጉዳዮች ምክትል ፕሬዚዳንት ሚስተር ሊቪዮ ቫንጌቲ ናቸው። ቫንጌቲ ድርጅታቸው ሁልጊዜም ቢሆን ከኢትዮጵያ ሕዝብ ጎን እንደሚቆም ቃል ገብተዋል። በተፈጠረው ድርቅ ምክንያት የዕለት እርዳታ የሚሹ ኢትዮጵያውያን ቁጥር በአሁኑ ጊዜ አስር ነጥብ ሁለት ሚሊዮን እንደሆነ ተደጋግሞ ይነገራል። ከእነዚህ መካከል ከአንድ ነጥብ ሰባት ሚሊዮን በላይ የሚሆኑት በተመጣጠነ ምግብ እጦት የተጎዱ ከአምስት ዓመት በታች ያሉ ሕፃናት፣ ነፍሰ ጡር ሴቶችና የሚያጠቡ እናቶች ተጨማሪ ምግብ የሚፈልጉ መሆናቸው ታውቋል። የኢትዮጵያ ቀይ መስቀል ማኅበር ከእነዚህ የድርቁ ሰለባዎች መካከል አስር በመቶ የሚሆኑትን ሊታደግ My name and i